ሳይንስና ቴክኖሎጂ በሰሜን ምስራቅ ኢትዮጵያ በአፋር ሰምጥ ሸለቆ በዶናልድ ጆንሰን የሚመራው የሊቃውንት ቡድን ከ50 ዓመት በፊት በጎርጎሪያኑ 1974 ዓ ም ቅሬታ አካልን በማሰስ ላይ ነበር። በዚህ ዓመት ዳሮር ታዲያ ተመራማሪዎቹ በቁፋሮ ያውጧቸው ከነበሩ ቁርጥራጭ ቅሬታ አካሎችና የመገልገያ መሳሪያዎች በተለየ ሁኔታ በብዛትም ሆነ በመጠን ከፍ ያለና ለምርምራቸው ፍንጭ የሚሰጥ ቅሬታ አካል በቁፋሮ አገኙ። በበረሃማው የአፋር ዝቅተኛ ቦታ ሀዳር ላይ በጣሉት ድንኳን ውስጥ ሊቃውንቱ ይህ ግኝት የፈጠረባቸውን ደስታ ያከበሩት ግን እንዲሁ አልነበረም። በዚያን ዘመን በገነኑት ዘቢትልስ በተባሉ ሙዚቀኞች የተቀነቀነውን ሉሲ ኢን ዘ ስካይ ዊዝ ዘ ዲያመንድ በሚለው ሙዚቃ ታጅበው ነበር። እናም ይህ ሚሊዮን ዓመታትን የተሻገረ ቅሬታ አካል ስያሜ ከዚህ ሙዚቃ ጋር ተቆራኘ። ኢትዮጵያዊ ስያሜዋ ግን ድንቅነሽ ሆነ። ሉሲ ወይም በኢትዮጵያ ስሟ ድንቅነሽ 3.2 ሚሊዮን ዓመታትን ተሻግራ ይኖረች በመካከለኛ ዕድሜ ላይ ያለች ሴት መሆኗንም ተመራማሪዎቹ ይፋ አደረጉ። ከዚህ ባሻገር ቅድመ አያቶቻችን ቢያንስ ከ3.2 ሚሊዮን ዓመታት በፊት በሁለት እግራቸው መራመድ ይችሉ እንደነበርም ለመጀመሪያ ጊዜ የተረጋገጠው በሉሲ አስደናቂ ግኝት ነው። በአዲስ አበባ ዩኒቨርሲቲ የተፈጥሮ ሳይንስ ኮሌጅ ተመራማሪና መምህር የሆኑት ፕሮፌሰር ሙልጌታ ፍሳ እንደሚሉት የሉሲ መገኘት በዘርፉ ለሚደረገው ምርምር ትልቅ ግባት ሆኗል። እንደሚታወቀው በሰው ልጅ ዝግመታዊ አመጣጥ በተመለከተ በአብዛኛው ከሉሲ መገኘት በፊት በቲዮሪ መሰረት ያደረገ ነበር። ያው እነ ዳርዊን ቀደም ብለው ስለ ሰው ዘር አመጣጥ ሀሳባዊ የሆኑ ጽሁፎች ማሳተም ብዙም የምሁር ክፍልን በማሳመን ላይ ብዙ ጥረት እያደረጉ ነበረ። ግን ሉሲ በአስራ ዘጠኝ ሰባ አራት እንደ አውሮፓን አቆጣጠር ስትገኝ የመጀመሪያው እውነትም የሰው ዘር አመጣጥ የሚያሳይ በቅሪተ አካል ፎርም መገኘቱ ከመገኘቱም በላይ ደግሞ አርባ በመቶ ሙሉ በመሆኑ ፎሲሉ ትልቅ እዚህ በሂማን ኢቮሉሽን ወይም የሰው ዘር ዝግመታዊ አመጣጥ ላይ ትልቅ የሆነ እውቀት እና ማስረጃነት ተደገፈ ለሳይንሱ ትልቅ ግብዓቱን አገልግለዋል ማለት ነው። በአሜሪካው ክሌቭላንድ የተፈጥሮ ታሪክ ሙዚየም ፓሊዮ አንትሮፖሎጂስት በሆኑት ዶናልድ ጆንሰን የተገኘው የሉሲ ቅሬታ አካል አውስትራሎፒቲከስ ከሚባለው ቀደምት ዝርያ የሚመደብ ሆኖ ተገኝቷል። እንደ ተመራማሪዎቹ ሉሲ 27 ኪሎ ግራም ክብደትና 1.1 ሜትር ቁመት የነበራት ሲሆን ከዝንጀሮ ጋር ተመሳሳይ የሆነ ትንሽ የራስ ቅል ነበራት። ነገር ግን የዳሌና የእግር አጥንቶቿ ከዘመናዊ ሰው ተመሳሳይነት ያላቸው በመሆኑ የሉሲ ዝርያዎች ቀጥ ብለው መቆምና መራመድ የሚችሉ መሆናቸውን አረጋግጧል። ከዚህ አንጻር በተለያዩ ሀገራት ቅሪተ አካሎች ቢገኙም ሉሲ ከሌሎቹ ጋር ስትነጻጸር በዚያን ዘመን ይኖር የነበረውን ጥንታዊ ሰው አካላዊ ሁኔታና እንቅስቃሴን በማብራራት ረገድ የበለጠ ገላጭ መሆኗን ፕሮፌሰሩ ያስረዳሉ። አንደኛው መሰረቱን ነው ሴት ያደረገው የሉሲ መገኘት በአጠቃላይ በሰው ዘር አመጣጥ በተለይ በሶስት ነጥብ ሁለት ሚሊዮን አካባቢ በነበረው የሰው ዘር አመጣጥ መሰረት ነው ሴት ያደረገው ምክንያቱ የመጀመሪያው አርባ በመቶ ሙሉ የሆነ አጽም ወይም ቅሬታ አካል በመገኘቱ ብዙ ስለ ሰውነት አካላቱ የብሬን ግዝፈቱ፣ ቁመናው ወዘተ ብዙ የተሟሉ ነገሮችን በመኖሩ ከሌላው ዓለም ግኝቶች የበለጠ አድርጎታል። ምክንያቱ ብዙ ጊዜ ሀሳቦች አሉ ሰዎች የሚያስቀምጧቸው መላምቶች ለምሳሌ በሶስት ነጥብ ሁለት ሚሊዮን አካባቢ የሰው ልጅ ምን ይመስል ይሆናል ይባላል። ግን አንዳንድ ጊዜ ፕሮፖዝ የተደረጉት ሀሳቦች ልክ ደግሞ አይሆንም በብዙ ምክንያቶች። በአካል ወይም ደግሞ ቅሬታ አካሉ የምር ፊዚካል የመገኘት ጉዳይ ግን ለምሳሌ ስለ ብሬን ሳይዙ ምን ያህል ነው የሚለው ላይ ሙሉ እውቀት ይሰጣል። ምናልባት አንዳንድ ያልተመለሱ ነገሮች ቢኖሩም ለምሳሌ ሉሲ በሁለት እግሯ የምትሄድ ነበረች ወይስ ዛፍ ላይ ትወጣ ነበር ወይስ በሁለቱ ትገለገል ነበር? ከዚህ በተጨማሪ ፕሮፌሰር ሙሉጌታ እንደሚሉት ከሶስት ሚሊዮን አመት በኋላ የአካሏ አርባ በመቶ መገኘትም ተመራማሪዎችን ለበለጠ ምርምር የሚጋብዙ ሆኗል። ሌላው አርባ ፐርሰንት መገኘቱ ደግሞ ሌላ ልዩ የሆነ ሌላ አዲስ ነገር እንድናስብ አድርጎናል። ለምሳሌ እንዴት ቢሆን ነው አርባ ፐርሰንት ልትገኘ ቻለችው የሚለው ሌላው ደግሞ እንደዚሁ ሙሉ መገኘቱ በምን አይነት ሁኔታ መሞቷን ኢንዲኬት ሊያደርግ ይችላል የሚሉ ሌላ ጥያቄዎችን ሳይመለሱ ቆይተዋል እስከ በፈረንጃ አቆጣጠር በ2016 በአጠቃላይ ሲታይ ግን የቅሬታ አካሉ ሙሉ ሆኖ ሙሉነቱ በሂማን ኢቮሉሽን ለነበሩ ጥያቄዎች ብዙዎቹን እንዲመለሱና ና በእርግጠኝነት የሂማን ኢቮሉሽን የሚያሳዩ ቅሬታ አካላት በተለያዩ የዓለም ክፍሎች ሊኖር ይችላሉ የሚለው ሀሳብ በአብዛኛው ደግሞ በኢትዮጵያ ከዛ ጊዜ ከናይንቲን ሰቨንቲ ፎር በቀጥሎ እንደ ትልቅ ሪቮሊሽን ወይም ካፔል ሊባል ይችላል ብዙ ሀሳቦች እንዲመነጩ፣ ብዙ ተመራማሪዎች ወደ ኢትዮጵያ እንዲመጡ፣ ብዙ ግኝቶች እንዲደረጉ መሰረት የጣለ ነው። ሉሲ እንደ ሰው ልጆች ትራመድ ነበር የሚል ግምት ቢኖርም ከጦጣዎች የምትጋራው ገጽታ የእጆቿ መጉበጥና ከእግሮቿ ረዝሞ መገኘት ዛፍ ላይ ትንጠላጠል ነበር የሚል መላመት አሳድሯል። እንደ ተመራማሪዎቹ ደፍጣጣ አፍንጫዋ፣ ሰፋ ያለው አገጯ ሉሲን መሰረታቸው አፍሪቃ ከሆኑት ቺምፓንዚ ከተባሉ የዝንጀሮ ዝርያዎች ጋር ያመሳስላታል። ይህም ሉሲ ከሌሎች ቀደምት የሰው ዘር ግኝቶች በበለጠ አፍሪቃ የሰው ዘር መሰረት መሆኗን አሳይቷል። ስለአማሟቷም የተለያየ መላምት እንዲሰጥ አድርጓል። ተመራማሪው ፕሮፌሰር ሙልጌታ ፍስሐ ኔቸር በተባለው የሳይንስ መጽሔት የታተመው ጽሁፋቸው በአሟሟቷ ላይ አዲስ መንገድ ከፍቷል። በሉሲ ጊዜ እንግዲህ ሞደር ሂማን አልነበረም፣ በሂማን ኢቮሉሽን ቋንቋ በዘመንኛው ግን፣ አሁን ባለው ጊዜ ሰዎች ከትልቅ ግንብ ወይም ደግሞ የማውንቴን ክላይምበር ሆነው ከላይ ሲወድቁ፣ ወይ ከትልቅ ዛፍ ሲወድቁ፣ ወደ መሬት ሲወድቁ፣ ያው ኮንሽስ ሆነው ሆዳቸው መሬት እንዳይነካ በእጃቸው ነው በተቻለ መጠን ሲወድቁ ለመከላከል የሚፈልጉት ያ ሲሆን፣ ክብደቱ ሲበዛና ከፍታው ሲበዛ ወደ መሬት እጃቸው ረግጠው ሲወድቁ ያ በዛን ጊዜ ነው ያ ኮምፕሬሽን የሚፈጠረው የሂመረሱ የፕሮክሲማል ኢንዱና ትከሻው በዛ አይነት ፕሬሽር ሊወድቁ የሚችልበት ሁኔታ ያ ሲሆን ነው። እና ይሄ ካየን እንግዲህ በዘመነ ሉሲ ከፍተኛ ተራራ የለም። ሀዳር ላይ ሜዳ ነው። ከተራራ መውጣት አይቻልም። ሌላው ብዙ ሴናሪዎች ተፈጥረው አንድ ሊሆን የሚችለው አጋጣሚ ብቻ ከትልቅ ዛፍ መውደቅ ብቻ ነው ሊሆን የሚችለው የሚለው ሀሳብ ነበረና ይሄን መሰረት አድርገን ሶስት ጥያቄዎች መመለስ ነበረብን። አንደኛ የዚህ አይነት ምልክት ከታየ ሉሲ መሬት ላይ ሀጅ ነበረች ወይስ ከዛፍ ላይ ትወጣ ነበረ? አርባ ፐርሰንት መገኘቱ እስከዚህ ጋር የተያያዘ ምን ነገር ማየት እንችላለን? በምን አይነት ሁኔታስ ሞታ ሆናል የሚለው ብዙ ጥያቄዎች ነበሩና እነዚህን መሰረት አድርገን ጥናቶቹ ተደርገው እንግዲህ የተገኙት አጥንቶች በሙሉ በሲቲ ስካን የሉሲ ሲታዩ ከላይ ከጭንቅላት ጀምሮ መንጋጋዋ፣ እነዚህ ሪብስ ምንላቸው፣ የሾልደር በእጅም እግር አጥንቶች እስከ አንክል ታች ያለውን በሙሉ ተመሳሳይነት የሆነ የፍራክቸር ስታይል ነበራቸው። በአጠቃላይ የሉሲ መገኘት ወደኋላ በኢትዮጵያ ለተገኙት እንደ አርዲና ሰላም ያሉ ቅሬታ አካላት መሰረት ጥሏል። ኬንያና ታንዛኒያ እንዲሁም ቻድን በመሳሰሉ ሀገራትም ቅሬታ አካልን መሰረት በማድረግ በሰው ልጆች አመጣጥ ላይ የሚደረገው ምርምር ቀጥሏል። ስለ ሰው ልጅ አመጣጥ ፍንጭ የሚሰጡ ቅሬታ አካሎች ከዘጠና በመቶ በላይ በኢትዮጵያ መገኘታቸውን የገለጹት ፕሮፌሰር ሙልጌታ ያም ሆኖ የቅሬታ አካል መገኘ ሀገር የመሆኗን ያህል አለም አቀፍ ተመራማሪዎችን በመሳብ ረገድ አልተጠቀመችም ባይ ናቸው። ከዘጠና ፐርሰንት በላይ ወይም ከአስራ ሁለቱ አስሩ ኢትዮጵያ ውስጥ የተገኙ ናቸው እና ለኢትዮጵያ ምናልባትም በጠቃቀም ላይ ብዙ ባንሄድበትም ከኛ በጣም ያነሰ የቅሬታ አካል ግኝቶች በተገኙበት ኬንያ በዓለም ትልቅ የሆነ ፊልድ ስኩሎች በ ዓለም ያሉት ዩኒቨርሲቲዎች በሰው ዘር ጥናት ለሚያጠኑ ተማሪዎቻቸው ይዘው ሳይቶችን ማየት፣ ማስተማር ወዘተ የሚችልበት አይነት ነው። የኛ ደግሞ ምናልባት ይሄ ትልቅ አቅም አለ ጥቅም ላይ ያለው ዓለም ነገር ግን እንደ ሀገር ትልቅ የሆነ ለዓለም የተዋወቀና ብዙ ፎሲሎችን በማግኘት ደግሞ ለዓለም ትልቅ አስተዋጽኦ ያደረግንበት ነው። በዚህ ሁኔታ አምሳ ዓመታትን ያስቆጠረው የሉሲ ቅሬታ አካል ስለ ሰው ልጆች አመጣጥ ለማጥናት ዓለም አቀፋዊ ፍላጎት የቀሰቀሰና ቀደም ሲል ስለ ሰው ልጆች ታሪክ የነበረውን አመለካከት የለወጠ ሆኗል። አፍሪካ ብሎም ኢትዮጵያ የሰው ዘር መገኛ መሆናቸውንም ለመላው ዓለም አሳውቋል። የሉሲ 50ኛ ዓመት ካለፈው ከጎርጎሪያኑ 2023 ዳር ወር ጀምሮ በሰው ዘር አመጣጥ ላይ ምርምር በሚያደርጉ ተቋማትና ግለሰቦች ዘንድ በመላው ዓለም እየተከበረ ይገኛል። በዘርፉ ምሁራንም ዓመቱ የሉሲ ዓመት ተብሎ ተሰይሟል። አድማጮች፣ የዛሬው የሳይንስና ቴክኖሎጂ ዝግጅት በዚህ ተጠናቋል። ከዝግጅቱ ጋር ፀሐይ ጫኔ ያብሬያችሁ ነበርኩ። መልካም ጊዜ።